ከማህበረሰብ ለማህበረሰብ የኢየሱስን በዮርዳኖስ ወንዝ በቅዱስ ዮሐንስ መጠመቅን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅርስ የሆነው በዓለ ጥምቀት ምንም እንኳ በሀገረ ኢትዮጵያ ዘመን ያሸመገለ ሃይማኖታዊና ባህላዊ ኩነት ቢሆንም ተደራሽነቱ ሀገር አቀፍ ብቻ ሆኖ አልቀረም። ከቶውንም የዓለም አቀፍ ቱሪስቶች መስህብ ከሆነ በርካታ አሠርት ዓመታትን አስቆጥሯል። በዓለም የማይዳሰሱ ቅርስነት በተባበሩት መንግስታት የትምህርት ሳይንስና ባህላዊ ድርጅት በ2019 ሉላዊ ሞገስና ብሔራዊ ኩራትን ከተላበሰም ዓመታት ተቆጥረዋል። የእምነቱ ተከታይ ባህር ማዶኛ ኢትዮጵያውያንም በዓለ ጥምቀትን ሃይማኖታዊና ባህላዊ እሴትነቱን ጠብቀው ሲልም ለቀጣዩ የእምነቱ ተከታይ ትውልድ እያሳለፉ አሉ። ባለፈው ሳምንት በሀገረ አውስትሬሊያ፣ ሜልበርንና ፐርስ ከተሞች የሆነውም ይኸው ነው። በሃይማኖታዊ ሥርዓት በድምቀት ተከብሮ አልፏል። የአብያተ ቤተ ክርስቲያናት ምዕመናንና ምዕመናት አንድነት እውን ሆኖ ተገልጦበታል። የፊታችን ቅዳሜና እሁድ በብሪስበን ከተማም ባለ ጥምቀት በኢትዮጵያዊ መንፈስና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖታዊ ሥርዓትን ጠብቆ ለማክበር ዝግጅት ተጠናቋል። መሰናዶንና ባለ ጥምቀቱን አስመልክተን ከቀሲስ መልአከ ፀሐይ መንግሥቱ ኃይሉ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምስራቅ አውስትሬልያና ኒው ዚላንድ አህጉረ ስብከት ዋና ሥራ አስኪያጅና በብሪስበን የደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ እንዲሁም አቶ ወርቅነህ ባየ በብሪስበን የደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን የሕዝብ ግንኙነት ኃላፊ ጋር ተነጋግረናል። በቀዳሚነት የባለ ጥምቀትን ሃይማኖታዊ አከባበር ስርዓትና ፋይዳዎች ያስረዱት ቀሲስ መላከ ፀሐይ መንግሥቱ ኃይሉ ናቸው። እሺ፣ እግዚአብሔር ይስጥልኝ አቶ ካሳሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥምቀት በዓል እንግዲህ ባለቤቱ ጌታችን ኢየሱስ ክርስቶስ ራሱ ሰርቶ ራሱ አበጅቶ የተወልን ትልቁ በዓል ነው። ይህም ቅዱስ ዮሐንስ በነቢዩ ኢሳያስ እንደተነገረው ትንቢቱን ለመፈጸም በዮርዳኖስ በሚያጠምቅበት ጊዜ ከእኔ በኋላ የሚመጣው እርሱ በእሳት የሚያጠምቃችሁ ይሆናል። እኔ የእግሩን እንኳን ጠፍርም መፍታት የማልችል እያለ ጎባጣው ይቃና፣ ስርጉጥጉጡ ይሙላ፣ ተራራው ዝቅ በል እያለ በሚሰብከው ስብከቱ እየሰበከ ነበረ የነበረው እና በዚያን ጊዜ ምልክት አይቶ ነበረ። ያ ምልክትም ስታጠምቀው በራሱ ላይ ርግብ የሚያርፍበት ከሰማይ ድምፅ የሚወርድለት እሱ ነው ተብሎ ነበረ። ነገር ግን ዮሐንስ ገና በርቀት ጌታን ባየው ጊዜ ነዋ በግዑ ዘይሃተ ሃተ ነዋ በግዑ ለእግዚአብሔር ዘይሃተ ሃተ ኃጢአተ ዓለም እነሆ የዓለምን ሁሉ ኃጢአት የሚያስወግድ እግዚአብሔር በግ ብሎ ነበር የጮኸው። ገና ሲያየው ነው የጮኸው። እና በዮርዳኖስ ሄዶ ተጠመቀ። በፍጡሩ በዮሐንስ እጅ ተጠመቀ። ከተጠመቀም በኋላ በቀጥታ ወደ ገዳም ነበር የሄደው። እና ወደ እንደው መለስ ወደ ጥያቄው ጥምቀት ከፍተኛ የሆነ ሚስጢር ያለው የስላሴ ሦስትነት አንድነት የተገለጸበት የሰው ልጅ ከእግዚአብሔር የተወለደበት ጸጋ ያገኘንበት በአጠቃላይ ምሉ የሆንበት የእግዚአብሔር ልጆች የሆንበት ነው። ዛሬም ያንን ቤተ ክርስቲያን ይዛ ከዋዜማው ጀምራ ጌታ ወደ ዮርዳኖስ እንደወረደ ሁሉ እኛም ወንዝ ወዳለበት ወርደን በዚያ ወንዝ ሂደን አድረን በሚቀጥለው ቀን ውሃውን ባርከን እንመለሳለን። ውሃውን ሲባረክ ደግሞ በየዓመቱ ጥምቀት ማደስ አይደለም፣ ነገር ግን የጌታን ጥምቀት ማሰብና በዚያ ደግሞ እኛም በረከት ማግኘት ማለት ነው እና ይህን በዓል በምናከብርበት ጊዜ ብዙ ነገሮች እናስታውሳለን። አንደኛ ራሱ እግዚአብሔር አብ በሰማይ ሆኖ የምወደው ልጅ እሱ ነው፣ እርሱን ስሙት የሚል ቃል ተነግሮናል። ያን ቃል በመስማት ዛሬ ሁልጊዜ ወደ ወንዝ እንወርዳለን። ሁለተኛ ነገር ራሱ ኢየሱስ ክርስቶስ ደግሞ በወንዝ መካከል ተገኝቶ ደግሞ ተጠምቆ ደግሞ ትሕትናውን አሳይቶናል። ያንን የትሕትና ስራ ዛሬም እያስታወስን እሱን እንደ የመሰል እንደሱ ሆኖ ለመኖር ዛሬም በየዓመቱ በዚያ እንቀደሳለን። እግዚአብሔር መንፈስ ቅዱስ ደግሞ በርግብ አምሳል ሆኖ ከሰማያት ወርዶ በጌታ ራስ ላይ ተቀምጦ አይተነዋል። ስለዚህ ያ ሁሉ ጸጋ በጥምቀት ስለተከናወነ ያንን እናደርጋለን ማለት ነው። ምድር ያን ጊዜ ተጨንቃ ነበረ። ባሕር ርእየቶ ጎይ የቶ ዮርዳኖስ እኔ ገባ ድሬሆ ባሕራዬ ተጨነቀች፣ ዮርዳኖስም ዮርዳኖስ ወደ ኋላው ተመለሰ እያለ አስቀድሞ ዳዊት በትርሚቱ ተናግሮ ነበረ እና ዛሬ ያንን ትልሚት ይዘን እኛም በዚህ ውሃ ለመንጻት ለመቀደስ ከእግዚአብሔር ልጅነትን ለማግኘት በየጊዜው ደግሞ ክርስቶስ ያደረገልን ነገር ለማስተዋወስ በዚህ እናስበዋለን ማለት ነው። በአጭሩ በሜልበርን ባለ ጥምቀትን ሥነ ሥርዓት አይተዋል። በምእመናንና ምእመናት እንደዚሁ በርካታ ሆነው ለሁለት ቀናት ታድመው አክብረዋል። እንደሚያውቁት በሌላ በኩል ጥምቀት በተለይ በተባበሩት መንግስታት የዓለም ቅርስነት ከተመዘገበ በኋላ ከኢትዮጵያዊነት አልፎ ከኢትዮጵያ ኦርቶዶክስም አልፎ አሁን የዓለም ሀብት የዓለም ቅርስ ሁሉ እስከ መሆን ደርሰዋል። ያ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በረከት ነው ለመላው ዓለም ጥምቀት ዓለም አቀፋዊ ሆኖ የዓለም ሀብት መሆን በመቻሉ ለኢትዮጵያ ኦርቶዶክስ ምን ማለት ነው? ቶካሳሁን ለመጀመሪያ የሜልበርኑን ልናገር ስለ ሜልበርን ጥምቀት። የሜልበርን ጥምቀት በየዓመቱ በእውነት እያደገ የመጣ ህዝቡን በሰፊው የሚሳተፍበት እጅግ በጣም ደግሞ የሚደሰትበት ነው። መቼም ይሄ በዓል ከሃይማኖታዊ በዓሉ በተጨማሪ ደግሞ ሰዎችን አብሮ የሚያገናኝ የተለያዩ ጓደኛሞችን አብሮ የሚያመጣ የዛሬ ዓመት ትዝ ይለኛል፣ ለብዙ ዓመት በተለያየ ምክንያት ተጣልተውም እንዲ በፖለቲካውም በሌላውም በሀገሩም ጉዳይ ተጣልተው የነበሩ ሰዎች ተራርቀው የነበሩ ሰዎች ጥምቀት ላይ ተገናኙ። በሚገናኙበት ጊዜ በእንባ ነበረ የተገናኙት እና ጥምቀት ድሮም የተጣለውን የሰው ልጅና እግዚአብሔርን የጥላቸውን ግርግዳ አፍርሶ ያገናኘ ነበረ፣ ልጅነትን ያስገኘ ነበር። ዛሬም ደግሞ የተጣሉትንና የተጠፋፉትን የተራራቁትን የሚያገናኝ ትልቅ መንፈሳዊ ባህላችን ነው። እና ማህበራዊ አንድምተው ልዩ ነው። በዚህ ላይ ደግሞ በእውነት የስነልቡና አንድምተውም ቀላል አይደለም። ሰዎች ሲጨንቃቸው፣ አገራቸውን ሲናፍቁ፣ ህዝባቸውን ሲናፍቁ፣ የሃይማኖት አባታቸውን ሲናፍቁ፣ ይህ ሁሉ ቤታቸው ቁጭ ብለው የሚያሳልፉትን ነገር ይህን ሁሉ አገር መተን በአስር ሺዎች የሚቆጠር ኪሎ ሜትር ከሀገራችን ርቀን ይህንን የሀገራችንን መልሶ በእጃችን ጨብጠን በአይናችን አይተን በፊታችን ማክበር መቻላችን ያ ራሱ አንድ ሌላ ትልቅ ነገር ነው እና ትልቅ እረፍት የሚሰጥ ነገር ነው። መንፈሳዊ እረፍት ይሰጣል። የሥነ ልቡና እረፍት ይሰጣል። ማህበራዊ እረፍት ይሰጣል። እና አጠቃላይ የጥምቀት ገጽታ በሜልበርን ብዙ ነገሮች ነው። በሀገራችን አብሮ ይበላል። ቅዱስ ዮሐንስ አይሽረውም ይባላል። ሰው አብሮ ይመጣል፣ አብሮ ይበላል፣ አንዱ ሌላውን ይጋብዛል ሌላው ደግሞ ሌላውን ይጋብዛል። አብረው ቁጭ ብለው ሲበሉ ሲጠጡ ሲሳሳቁ ማየት አንዳንዶቹ ወንበር፣ ኬክ፣ ምንጣፍ እዚያው መጥቶ እዚያ ቁጭ ብለው እናያቸው ነበረ እና በስነስርዓት ተዘጋጅተው ነው የሚመጣው አመት ሙሉ በደንብ ተዘጋጅተው ነው እናያ ልዩ ነበር። ለእኔ በእውነት ያን ማየት በጣም ትልቅ ደስታ ነበረ። ቤተ ክርስቲያንም በእውነት በዚህ በኩል የምትኮራበትና ደስ የምትሰኝበት አንዱ ስራ ነው። ወደ ሁለተኛው ጥያቄ ስመጣ እውነት ነው አሁን ከኢትዮጵያዊነት በዓልነት አልፎ ወደ ዓለም አቀፋዊ በዓልነት አድጓል። ይሄ ደግሞ ለቤተ ክርስቲያናችንም ለሀገራችንም ትልቅ አንድምታ ያለው ነው። አንደኛ የማያውቁ እያወቁ ኢትዮጵያን ለመጎብኘት በቱሪዝም ሀብት በኩል ካየነው ትልቅ አንድምታ ሊኖረው የሚችለው ነው። ሁለተኛ ደግሞ ጥምቀት በብዙ ሀገሮች ይከበራል። ነገር ግን እንደ ኢትዮጵያ ደምቆ የሚከበርበት፣ ባህር ወርዶ አድሮ የሚከበርበት ታቦታቱ ወርደው በወንዝ ዳር አድረው በቀጣዩ ቀን ውሃውን ካህናቱ፣ ጳጳሳቱ፣ ቅዱስ ፓትርያርኩ ላይ ድረስ ወርደው አክብረው ባርከው የሚመለሱበት ሁኔታ ነው። እና ይሄ ነገር ብዙዎችን እያስገረመ ብዙዎችን እየማረከ ብዙዎችን በእውነት ወደዚያ እንዲሄዱ እያነሳሳ ለሀገሪቱም ትልቅ ጥቅም ያመጣል፣ ለቤተክርስቲያኗም ደግሞ ትልቅ ሀብት ነው። እና ይሄ በዓል ወደፊትም ደግሞ እያደገ እንደሚሄድ ምንም ጥርጥር የለኝም። በአውስትራሊያም ደግሞ ለማሳደግ ይህንን ከህዝባችን ጋር ሆነን እንሰራለን። ጥሩ ሁኔታ ነው ያለው በሜልበርን አራት ቤተ ክርስቲያናት በዙር ነው። ወደፊት ግን ደግሞ የተሻለ መንገድ ፈልገን ደግሞ ከዚህ በደመቀና በአማረ ሁኔታ እንደምናከብረው ምንም ጥርጥር የለኝም። እንዳነሱት በሜልበርን ወደ አራት ቤተ ክርስቲያናት አንድ ላይ ሆነው ታክብረዋል። ብሪስበን በሚካሄደው የባለ ጥምቀት ስነ ስርዓት ላይስ ከቅዱስ ጊዮርጊስ ባሻገር ሌላ ተጨማሪ ቤተ ክርስቲያን ይኖራል አብራችሁ የምታከብሩት? እውነት ነው? አዎ፣ ጥሩ ጥያቄ ነው ያነሳው። እስካሁን ድረስ ብቻችን ነበረ የምናከብረው። ዘንድሮ ግን እግዚአብሔር ስሙ የተመሰገነ ይሆንና የቅዱስ ገብርኤል ቤተክርስቲያን በዚህ በብሪዝበን አካባቢ መጀመሪያ የተመሰረተ ቀዳሚ ቤተክርስቲያናችን ነው። እሱ ቅዱስ ገብርኤል እና ቅዱስ ጊዮርጊስ አብረው ሁነው ነው ዘንድሮ በዓሉን የሚያሳልፉት። አዘጋጁ የቅዱስ ጊዮርጊስ ቤተክርስቲያን ቢሆንም ነገር ግን በዓሉን አብረን ነው የምናከብረው። ጥሩ በዓል ደግሞ እንደምናከብር ምንም ጥርጥር የለኝም። ያው ምስጢራቱም ስርዓቱም አንድ ስለሆነ ቃለ እግዚአብሔሩም፣ ሁሉም ነገር አንድ ስለሆነ በሜልበርን ያደረስነውም በዚህም እናደርሰዋለን የምንኖረው በውጭ አገር ስለሆነ ቀኑን አጠብቀን በአሉ በሚውሉበት ቀን ማድረግ አይቻልም ሰዎች ከስራ በሚያርፉበት ጊዜ ዊኬንዱን ጠብቀን ወይም ይሄ ቅዳሜና እሁድን ጠብቀን በዚያ በቅዳሜና በእሁድ ቀን ነው የምናደርገው እኛም ደግሞ ጊዮርጊስን ተንተርሰን ጊዮርጊስ እንደመሆኑ ታወታችን በአስራ ስምንት ሰኞ ጊዮርጊስ ነው ነገር ግን እኛ ቀድመን ቅዳሜና እሁድ ላይ እናከብራለን ማለት ነው እና በዚህ አጋጣሚ እንዲያውም በዚህ ኩዊንስላንድ አካባቢ የምትኖሩ ሁላችሁም ክርስቲያኖች መጥታችሁ በዓሉን እንድታከብሩ ከኛ ጋር አብራችሁ የበረከቱ ተሳታፊዎች እንድትሆኑ። ሰው ስንት ባህር አቋርጦ ተራራ ዙሮ በውድ ትኬት ቆርጦ ከሌላ ሀገር ሊያዩ የሚሄደውን በዓል እናንተ ደግሞ በራችሁ ላይ በራችሁ ድረስ ይመጣላችሁ። በዚሁ መጥታችሁ አብራችሁ እንድታከብሩ አብራችሁ የበረከቱ ተሳታፊ እንድትሆኑ ጥሬን ማቅረብ እፈልጋለሁኝ። መልካም አቶ ወርቅነህ ባየህ፣ በእርሶስ በኩል የበዓሉ ስነ ስርዓት በምን መልክ ነው የሚከናወነው? የፕሮግራሙን ዝርዝር መርሃ ግብር ሊገልጡልን ይችላሉ? አመሰግናለሁ። አቶ ካሳሁን በሰፊው የተዘጋጀንበት ከዚህ በፊት እንደ ቀሲስ መላከ ፀሐይ እንደገለጹት ብቻችንን በየደብሩ ስናከብር የነበረው ሁሉም ሕዝብ በአንድ ላይ ሆኖ በደመቀ መልኩ ልዩ በሆነ መንፈሳዊ ስርዓት በዓላችንን እንድናከብር በጉጉት እና በዝግጅት ላይ ነው ያለ ነው። የቀሩት ጥቂት ቀኖች ናቸው እና ለብሪዝቤን ኦርቶዶክሳዊ ሕዝብ በሙሉ የምናስተላልፈው የአሁኑን የጥምቀት በዓል ስርዓት ለየት ባለ መልኩ እናከብረው ዘንድ ያዘጋጀነውን መርሃ ግብር ተከትላችሁ ከዚህ በሚከተለው አድራሻ እና ቀን እንድትገኙና የበዓሉ ታዳሚ እንድትሆኑ በእግዚአብሔር በመንፈስ ቅዱስ እግዚአብሔር ስም አደራ እንላለን። አድራሻው ሎኬሽን ኦክስሊ ክሪክ ኩሞን ይባላል። ይህንን በጂፒኤስ ላይ ቀጥታ ይህን ስጽፉት፣ በጂፒኤስ ላይ ይመጣል። ይዟችሁ እዚያ ያደርሳችኋል ማለት ነው። ኦክስሊ ክሪክ ኩሞን ወደዛ ለመሄድ ከየት ተነስተው ነው በጥምቀተ ባህሩ ድረስ የሚሄዱት? ወደዛ መምጣት የሚፈልጉ ምእመናን ከየደብሮ ተነስተው ነው ወደዛ የሚሄዱት ወይስ ቀጥታ እዛው ነው የምትገናኙት? በምን መልክ ነው ምእመናኑ እንዲታደሙ የምትፈልጉት? እንግዲህ ሁላችንም በየደብራችን ታቦታችንን አጅበን፣ ቅዱስ ገብርኤልም ያው ታቦቱን አጅቦ፣ የደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያንም እንዲሁ ምእመናን ታቦቱን አጅቦ በዛው በጥምቀተ ባህር አሁን በገለጽኩት አድራሻ ቦታ ላይ እንገናኛለን ማለት ነው። ትልቅ ያለ በጣም ደመቅ ያለ በዓል እንደሚሆን ተስፋለኝ። እለቱ ጥር አስራ ሰባትና አስራ ስምንት ነው። በኢሮፓያን ዘመን አቆጣጠር ደግሞ ጃንዋሪ ሀያ አራትና ሀያ አምስት ይሄ ደግሞ ጥዱ እረፍት የሚያስፈልገው በነጋታው በዓል ስለሆነ አውስትራሊያ እንዳይ ስለሆነ ህብረተሰቡ አረፍ ብሎ ሊያሳልፍ የሚችልበት አጋጣሚ ስላለ ጥሩ ጊዜ ነው ብለን እናስባለን። እንግዲህ እግዚአብሔር ለዛ ያብቃን። ነው ምሎ ከሰው መልካም በቀደም ሲል ቀሲስ መንግስቱ እንዳነሱት ማህበራዊ ፋይዳዎችን አስመልክቶ በተለይ በመንፈሳዊም ህይወት እንደዚሁ ቤተ ክርስቲያናቱ ወደ አንድነት መጥተው ሜልበርን ላይ አራት አሁን እናንተ ጋም ለመጀመሪያ ጊዜ ሁለቱ ቤተ ክርስቲያናት አንድ ላይ፣ ቅዱስ ጊዮርጊስና ገብርኤል ቅዱስ ገብርኤል አንድ ላይ ልታከብሩ ነው በምእመናንና ምእመናት ውስጥ ዘንድ የሚኖረው ፋይዳዎች ምንድን ነው ይላሉ? በእርስዎ አታይ? ይሄ እንግዲህ ትልቅ ጅማሮ ነው። በእውነቱ አብሮ የኖረ ህዝብ ነው። ህዝቡ አብሮ የኖረ አብሮ የበላ አብረ የጠጣ በሁሉም ነገር አንድ ላይ ሆነው የኖርን ሰዎች ነን እና የታቦት በታቦት ልዩነት ነው እንጂ ይህን ያህል የአካባቢ ልዩነት ነው እንጂ ይህን ያህል ብዙም ልዩነት የለውም። እምነታችንም አንድ ነው። እና ህብረተሰቡ ደግሞ እንግዲህ ካሁን በኋላ ቅዱስ ጊዮርጊስ ቤተክርስቲያንም ምዕመናን ወደ ቅዱስ ገብርኤል እየሄደ የቅዱስ ገብርኤል ምዕመናን ወደ ቅዱስ ጊዮርጊስ እየመጣ መንፈሳዊ አገልግሎቱን ሊካፈል የሚችልበት ትልቅ መድረክ ነው የተከፈተውና ይሄ እንዲለመድ ወደ ፍቅር፣ ወደ ጥሩ መንገድ እየመራ ና ያለው እና በዚህ በዚህ መልኩ መላከ ፀሐይ በእውነት ትልቅ ስራ ሰርተዋል። ይህንን ነገር ለማካሄድ ምስጋና ይገባቸዋል። እና ይሄ ትልቅ እመርታ ነው። ትልቅ የፍቅር መንገድ ተከፍቷል ማለት ይችላል። መልካም እዚህ ላይ አንድ ልጨምርበት፣ ምናልባት ጥሩ አገነ ያስቀመጡት አቶ ወርቅነን ለመጨመር ያክል ነው። ዘዘንድሮ ሁለት ነን። ምናልባት በሚቀጥለው አመት ደግሞ ከዚህም በላይ እንደምንሆን ተስፋ አለን። ዘንድሮም አንዳንድ ቴክኒካል የሆኑ ነገሮች ናቸው እንጂ ሌላ አዲስ ቤተክርስቲያን አለን ደግሞ የተተከለ ደግሞ ቅዱስ ሚካኤል ቤተክርስቲያን ለቀጣይ ዓመት እሱንም ይዘን አብረን እንወጣለን። ቅድም እንዳነሳሁት በአንድ ድንጋይ ሁለት ወፍ ነው ይሄ ዘንድሮ ወይም ደግሞ የጥምቀት በዓል ምክንያቱም ከመንፈሳዊነቱ አለ። እዚያ መንፈሳዊ ምግብ ወንጌል ትምህርት ይኖረናል። የወንጌል የተለያየ ወደ አራት አምስት ፕሮግራሞች አሉ የወንጌል ትምህርት በዋዜማውም በእለቱም። የዋዜማው ሁለት የወንጌል መርሃ ግብሮች በቀኑ ደግሞ ሶስት የወንጌል መርሃግብሮች ይኖሩናል። ከዚያ በተጨማሪ ደግሞ ይበላው የሚጠጣው ሁሉ አለ። ቅድም እንዳልኩት እንደሌልበት ነው። እዚህም ሰው ቁጭ ብሎ የተራራቀው የሚቀራረብበት ምናልባትም ደግሞ አንዳንድ ቅራኔ ያለው የሚታረቅበት በዓል ነው ይሄ በዓል እና ከእግዚአብሔር ደግሞ የተወለድበት ስለሆነ እንደ እግዚአብሔር አካል የተሰጠን እግዚአብሔር ለመሆን እግዚአብሔር መስሎ ለመኖር የተሰጠን በዓልም ስለሆነ ይህን በዓል በልዩ ሁኔታ ነው የምናየው። የሚከበረውም እንደዚህ ነው። ማህበረሰቡም ደግሞ ይህንን ግንዛቤ ውስጥ አስገብቶ በዓሉን ተንከባክቦ በአሌ ብሎ ወደፊት በደንብ እንዲያሳድገው እንደው በተለያየ ቦታ ያሉ በጎልድ ኮስትም በሰንሻይን ኮስትም፣ በአጠቃላይ በአካባቢ ያሉ ሁሉም መተው እንዲያከብሩት ለማሳሰብ ነው። አመሰግናለሁ። ትንሽ አሁን በዚህ በዝግጅቱ ላይ ያለውን ነገር ለመጨመር ነው። ለበዓሉ ዕለት ልዩ የሆነ በዓሉን የሚመጥን ምግብና መጠጥ ተዘጋጅቷል። ለሕፃናትም የሚመጥን ለአዋቂም የሚመጥን የተለያዩ ምግብና መጠጦች በስነ ስርዓት ስለተዘጋጀ ይህንን መጥተው ታዳሚ እንዲሆኑ እንዲጋበዙልን እናጠይቃለን። ይሄን ነው መልካም። ቀሲስ መላከ ፀሐይ መንግስቱ ኃይሉ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምስራቅ አውስትሬልያና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅና በብሪስበን የደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ፣ አቶ ወርቅነህ ባየ በብሪስበን የደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን የህዝብ ግንኙነት ኃላፊ ስለ ቃለ ምልልሱ እናመሰግናለን። በብሪስበን የምታካሂዱት የባለ ጥምቀት አከባበር የተሳካና የተቃና እንዲሆን ምኞታችን ነው። በድጋሚ መልካም ባለ ጥምቀት እናመሰግናለን። እግዚአብሔር እስጥልን ኤስቢኤስ ሬዲዮን ሁልጊዜም ድምፃችንን ከፍ እያደረገ ለኮሚኒቲ እያደረሰ ስለሚያገለግለን በጣም እናንተንም አገልጋዮች እናንተ ህዝቡን የምታገለግሉትንም ሬዲዮ ጣቢያውንም ከፍ ያለ ምስጋና እናቀርባለን። እግዚአብሔር ስጥልን። እግዚአብሔር እስጥልን። እንደ እንደተለመደው በተለያየ ጉዳዮች ላይ ቀሲስ እንዳሉት እኛንም ኢንተርቪው ማድረግ ህብረተሰቡን ኢንተርቪው እያደረጉ ለማግኘት የምንፈልገውን ጠቃሚ መረጃዎች ስለምታቀብሉን በጣም ነው የምናመሰግነው። እግዚአብሔር ይስጥልን እንላለን። ከማህበረሰብ ለማህበረሰብ